ከኢኮኖሚው ዓለም ማሎ በኢትዮጵያ ቀድማ ከአፕል ጋር የተዋወቀችው የጋሞ ጎፋዋ ጨንቻ ነበረች። የመጀመሪያዎቹ የአፕል ዛፎች በጨንቻ የቃለ ሕይወት ቤተ ክርስቲያን ቅጥር ግቢ የተተከሉት ከስድሳ ዓመታት ገደማ በፊት ነበር። በሌሎች የአፍሪቃ ሀገራት የምግብ ዋስትናን ለማረጋገጥ ብሎም ኑሮን ለመደጎም ሁነኛ መፍትሄ ሆኖ የሚመረተው አፕል ታዲያ የኢትዮጵያ ምርቱ የተገደበ ነው። ዛሬም አንድ ኪሎ ከ75 እስከ 90 ብር እየተሸጠ የቅንጦት ምልክት ሲሆን ይታያል። ዓለም አቀፍ የእርዳታ ድርጅቶችና የግብርና ባለሙያዎች ግን በኢትዮጵያ ደጋማ አካባቢዎች ለበርካታ መቶ ዓመታት እህልና ጥራጥሬ ብቻ ሲያመርት ለኖረው ገበሬ አማራጭ ገቢ መደጎሚያ ሊሆን እንደሚችል እምነታቸው ነው። ከነዚህ መካከል አቶ ክፍሌ ቡሎ አንዱ ናቸው። ደጋማ አካባቢ ላይ ለሚኖሩ አርሶ አደር እንደ ቆላማ ወይንም ዝቅተኛ አካባቢ አርሶ አደር የፍራፍሬ አማራጭ የለውም። እርጥበት አለ፣ አፈሩ ምቹ ነው። ገበሬው መኖሪያ አካባቢ ላይ የአስር እግር ቢተክል ለዛ የሚሆነው ፍግ በቀላሉ ያገኛል። ለዛም እንክብካቤ የቤተሰቡን ራሱ ቢያሰማራ በቂ የሆነ ጉልበት ይኖራል። ስለዚህ በዚህ ምቹ በሆነ ሁኔታ ውስጥ የደጋውን አርሶ አደር በፍራፍሬ ላይ ብናሳትፈው እና ይሄንን አማራጭ ብናቀርብለት እና ኢኮኖሚያዊ ጠቀሜታውን ከሌላው አንጻር ብናነጻጽረው ከፍተኛ የሆነ ፋይዳ አለው። ለምን አንድ እግር ዛፍ ቢተከል ከሰላሳ እስከ ሀምሳ ኪሎ ግራም አሁን ባለው አያያዝ ፍሬ ሊሰጥ ስለሚችል ይሄንን ለቤቱ ቢመገበው አካ አካባቢው ላይ ላሉት ለትምህርት ቤቶች፣ ለጤና ጣቢያዎች፣ በትራንስፖርት ለሚጓዙ ሰዎች ቢሸጥ ከዛም አልፎ ደግሞ ወደ ገበያም ወደ ትናንሽ ሱቆችም ሱፐር ማርኬቶችም ቢያቀርብ አዋጭነት ያለው የፍራፍሬ ዛፍ ስለሆነ በጣም የሚመከር የደጋ ፍራፍሬ ዛፍ ነው። የቀድሞው የኢትዮጵያ ግብርና ምርምር ተቋም ዋና ዳይሬክተር ዶክተር ፋንታሁን መንግስቱም አፕል ለኢትዮጵያ ገበሬዎች የሚኖረው ፋይዳ ከፍ ያለ እንደሆነ ይስማማሉ። በአሁኑ ወቅት በተቋሙ በተመራማሪነት የሚያገለግሉት ዶክተር ፋንታሁን የአገሪቱ የአየር ጠባይ አመቺ መሆን ተጨማሪ እድል እንደሆነ ይናገራሉ። የቅዝቃዜ መጠን ነው የሚወስድ ነው የአፕልን አጠቃላይ ፕሮዳክሽን እና ኢትዮጵያ ቫሪያብል የሆነ አግሮ ኢኮሎጂ ስላላ የቴምፕሬት ኢንቫይሮንመንትንም አስዩም ጠረጋለች በስፋት ማለት ነው። ስለዚህ በሆል ሀይላንዱ ለበርካታ የአፕልያዎች አመቺ ሁኔታን ይፈጥራል። በአንድ በኩል ኢንቫይሮንመንቱ አመች ነው፣ ሁለተኛ በጣም ከፍተኛ ቦታዎች ላይ ያለው ደጋማ ላይ ያለው አርሶ አደር ክሮፕ ፕሮዳክሽን ኦፖርቹኒቲ በጣም ጠባብ ስለሆነ ፐሬኒያል ቤዝድ የሆነ ፐሬኒያል ማለት ያው ሰንባጭ ቋሚ የሆነ አትክልት ፍራፍሬ ዛፎችን እና ከሌላው ሰብል ጋር አጣምሮ ቢያ በጣም ኢምፖርታንት ነው የሚሆነው። ከአዲስ አበባ 18 ኪሎ ሜትር ርቀት ላይ በምትገኘው የሱሉልታ ከተማ አቶ ክፍሌ ቡሎ የአፕል ችግኝ እያራቡ ለገበሬዎች ያከፋፍላሉ። አቶ ክፍሌ በደን ሳይንስና የልማት አስተዳደር የሰለጠኑ ባለሙያ ናቸው። ባለሙያው በአፕል ፍቅር ወድቀው ከኢትዮጵያ ገበሬ ጋር ሊያስተዋውቁት ደፋቀና ሲሉ 20 ዓመታት አስቆጥረዋል። በተለምዶ ደጋማ ወይንም ቀዝቃዛማ በምንለው የአየር ንብረት ውስጥ ተተክሎ ፍሬ መስጠት የሚችል የፍራፍሬ ዛፍ ነው። ይህ ዛፍ የራሱ የሆነ የስር ክፍል አለው። የራሱ የሆነ የፍሬ ሰጪ ክፍል አለው። እነኚህን ሁለቱን የዛፉን ክፍሎች በከተማ ወይንም በማዳቀል ዘዴ በማገናኘት ችግኙ ይዘጋጃል። ይህ እንግዲህ ለተከላ የሚደርሰው ችግኝ ራሱ ሶስት ዓመት እድሜ የሚፈጀው ችግኝ ነው። በዚህ ደረጃ የተዘጋጀው የአፕል ችግኝ በአግባባዊ ያተካከል ዘዴ ከተተከለ እና ፈላጊው እንክብካቤ ከተደረገ ለማገለጥ በደንብ ፍሬ ሊሰጥ የሚችል የደጋ አካባቢ የፍራፍሬ ዛፍ ነው ማለት እንችላለን። ከባህር ጠለል በላይ ከ1800 እስከ 3000 ሜትር ከፍታ ላይ የሚገኙ ደጋማ አካባቢዎች አፕል ለማምረት ምቹ ናቸው። መነሻው ከወደ አውሮጳና የእስያ ሀገራት ነው። በዓለም ከሚመረተው አፕል 41 በመቶ የቻይና ድርሻ ነው። ብዙ በማምረት አሜሪካ ትከተላለች። አንድ የአፕል ዛፍ እንደ እፍጋቱ መጠን ከ40 እስከ 200 ኪሎ ግራም ምርት ይሰጣል። የተለያዩ የአፕል ዝርያዎች አሉ። ሁሉም በአንድ ከፍታ ላይ የሚበቅሉ አይደሉም። እንደየዝርያቸው የተለያዩ ከፍታ ይፈልጋሉ። በዚህ የባህር ከፍታ ላይ በተለይ ቀይ መሬት፣ ቀይ አፈር ለአፕል ምቹ ነው። ውሃ የማይተኛበት ረግራጋማ ያልሆነ ቦታ ለአፕል ልማት ምቹ ነው። ኢትዮጵያ ውስጥ አፕል በተለይ መካከለኛው የአገሪቱ ደጋማ አካባቢዎች ላይ ለአፕል ፍላጎተ ቅዝቃዜያቸው ወይንም ቺሊንግ ሪኳሪመንታቸው አነስተኛ የሆኑ የአፕል ዝርያዎች መካከለኛው የሀገሪቱ ደጋማ አካባቢ ላይ መብቀል ይችላሉ። ፍላጎተ ቅዝቃዜያቸው ወይንም ቺሊንግ ሪኳሪመንታቸው ደግሞ ከፍተኛ የሆነ ወይንም መካከለኛ ላይ ያሉት እርጥብ ደጋ የሆኑ አካባቢዎች ላይ ተተክሎ ውጤታማ ሊያደርጉ ይችላሉ። በተለይ ሰሜን ሸዋ ኦሮሚያ ለአፕል ምቹ የሆነ አካባቢ ነው። አዲስ አበባ ዙሪያ ያሉትም ደጋማ አካባቢዎች ለአፕል ምቹ ነው። አቶ ክፍሌ የኢትዮጵያ አርሶ አደር አፕል መለወጥ ይችላል የሚል እምነት አላቸው። በስማቸው ባቋቋሙት ኩባንያቸው የአፕል ችግኝ እያራቡ ለገበሬዎች ይሸጣሉ። ደንበኞቻቸውንም ያሰለጥናሉ። በአስቶ ስሩን ለማዳቀል የሚፈጀው ጊዜ ራሱ እስከ አንድ አመት ይፈጅብናል ከተዳቀለ በኋላ እና ለተከላ እስኪወጣ ድረስ የተባዛው ስር መሰረት ይዞ ጠንክሮ እስኪዳቀል ሌላ ተጨማሪ የስምንት ወራቶችን ይፈልጋል። ከዛ በኋላ የማዳቀል ስራው ይሰራና ለአንድ አመት ይቆያል። ኦልሞስት ወደ ሶስት አመት በችግኝ ጣቢያችን ላይ ይቆያል። ይሄ የሶስት አመት እድሜ ያለው የችግኝ ገበሬ ጋር ሄዶ ከተተከለ ከሁለት አመት በኋላ ፍሬ መስጠት ጀምራል። ከሁለት ሺህ ዓመተ ምህረት ጀምሮ አፕልን ወደ ገበሬዎች ለማስተዋወቅ ችግኝ አራብቶም ለማከፋፈል ደፋቀና የሚሉት አቶ ክፍሌ በመጀመሪያዎቹ አመታት ሙከራዎቻቸው በገንዘብ እጦት መሰናክል ገጥሟቸው ነበር። የኢትዮጵያ መንግስትና የዓለም ባንክ ለስራ ፈጣሪዎች ያቀረቡት የውድድር እድል ግን በር ከፈተ። ቢያንስ በሱሉልታ አካባቢ ላሉት አርሶአደሮች ከዚም አልፎ በተለይ በኦሮሚያ አካባቢ ላሉት አርሶአደሮች ችግኙንና እውቀቱን በማጣመር ብናስፋፋ ጥቅም እንሰጣለን በሚል ኮንሰፕት ኖቴን አቅርቤ ይሄም ፕሮፖዛል ደረጃ አሳድጌው መጨረሻ ላይ የአስራ አምስት ሺ ዶላር ተሸላሚ ሆኜ ነው ስራውን የጀመርኩት። ስራውን ስጀምር ከወርልድ ባንክና ከኢትዮጵያ መንግስት ይህን ሽልማት ላገኝ እንጂ የኦሮሚያ ክልላዊ መንግስት ይሄ የሚበረታታ ስራ ነው፣ ለአርሶ አደሩ የሚጠቅም ስራ ነው፣ ስለዚህ ግፋበት ብለው አንድ ሄክታር መሬት ከሊዝ ነጻ ሰጥቶኝ እዛ ላይ እንግዲህ የአፕል ችግኝ ስራውንና የእውቀት ማሸጋገር ስራውን በመስራት ላይ ይገኛለሁ። ገብስና ስንዴ አምራቹ የሱሉልታ ገብሬ አቶ አበበ ቶላ በማሳቸው የአፕል ዛፎች አሏቸው። ከዚህ ቀደም ከጨንቻ ያመጧቸው የአፕል ችግኞች እንዳቀዱት ውጤታማ አልሆኑላቸው። የኋላ ኋላ ከአቶ ክፍሌ የችግኝ ማራቢያ የወሰዷቸውን የአፕል ዛፎች ግን ወደዋቸዋል። በአምስት ዓመታት ውስጥ ሦስት ጊዜ ምርት የሰበሰቡት አቶ አበበ ገበያ ወጥተው ባይሸጡትም ልጆቻቸውና ቤተሰቦቻቸው ግን ወደውታል።

በጣም የሱሉልታው ነዋሪ አቶ ከበደ አረዶ በመኖሪያ ግቢያቸው ካሏቸው ሰባት የአፕል ዛፎች ከእያንዳንዳቸው እስከ 31 ኪሎ ግራም ምርት ሰብስበው ያውቃሉ። ክፍሌ እውነት ጥሩ ነገር ነው ወደኛ ያመጣውና እየሰራ ያለው እኔም ይህንኑ ተጠቅሜ ግቢ ውስጥ ተክያለሁኝ። ሰባት እግር ነው ያለኝ። አሁን የመጀመሪያው አራቱ በዚህ በክረምት አምስት አመት ይሆናቸዋል። ቀጣዮቹ ሶስቶች ደግሞ ሶስት አመት ናቸው። እንክብካቤ በጣም ነው የሚፈልገው ክትትል ተደረገ። በጣም ቆንጆ እጅግ በጣም ቆንጆ ምርት ነው የሚሰጠው። በመጀመሪያ አመት ማፍራት እንደጀመረ ትርፍ ምርት ሰጥቶኝ ነበረ። በሁለተኛ አመት ላይ ግን ከአንድ እግር እስከ ሰላሳ አንድ ኪሎ ድረስ ነው የለቀምኩኝ ከአንድ እግር ላይ። አሁን በጣም አድጓል፣ ግንድ ሆነዋል፣ ትልቅ ነው የሆነው። በዚህ አመት ከሰላሳ አምስት እስከ አርባ ድረስ ኪሎ አገኛለሁ ብዬ ተስፋ አረጋለሁ። ከሁሉ ዘመደ ብዙ ነኝ የሚሉት አቶ ከበደም ምርታቸውን ወደ ገበያ አላወጡትም። ወደ ቤታቸው ጎራ ያሉ ሁሉ አቶ ከበደና ቤተሰቦቻቸው ባቀረቡላቸው አፕል ተገርመዋል። እኛ ጋር ሲመጣ ያልቀመሰ እንግዳ የለም ይላሉ የሱሉልታው ነዋሪ ሲመጣው ጋር ከፒያሳ ገዝቼ አወዳደርኩኝ። በጣም በተሻለ ሁኔታ ነው ሊሆን የሚችለው፣ ግን እንክብካቤ ይፈልጋል። በደንብ መሰራት አለበት። ሰላሳ አንድ ኪሎ ከአንድ እግር ላይ ለቅሜ ነው እና ብሸጠው ኖሮ እኮ አስቦ ስ እንደው በሀምሳ በሀምሳውን ካን ብታስቦ ምን ያህል ነው ሊመጣ የሚችለው? አንዱ ኪሎ በሀምሳ አስቦ ከመደጎማም አልፎ እኮ ቢዝነስ ሊሆን የሚችል ነገር እኮ ነው። የአፕል አመራረት በአገሪቱ ኋላቀር በመሆኑ ሁሉም ደንበኞቻቸው ስኬታማ ሆነዋል ብሎ መናገር ይቸግረኛል ያሉት አቶ ክፍሌ ምርት ሰብስበው ለገበያ ያቀረቡ መኖራቸውን ግን አልሸሸጉም። በገበሬዎችም ይሆን በባለሙያው ዘንድ በቂ እውቀት አለመኖሩ እክል እንደሆነባቸው ተናግረዋል። የግብርና ተመራማሪው ዶክተር ፋንታውን መንግስቱ ግን የትኞቹ የአፕል ዝርያዎች ለየትኛው የአየር ጠባይ ይስማማሉ የሚለው ጉዳይ በአግባቡ አለመለየቱ ተጨማሪ ፈተና እንደሆነ ይናገራሉ። አፕል የገባው ረጅም ጊዜ ነው። እስቲል ግን ቤስት የሚባል አፕል ጥሩ ኳሊቲ ያለው ለገበያ ልክ የአውሮፓ የቴምፕሬቱ አገራት እንደሚያመርቱት ጥሩ የሆነ የአፕል ዝርያ በተወሰኑ ቦታዎች ላይ ካልሆነ በስተቀር እስቲል በጥሩ ሁኔታ እያመረት ነው አይደለንም። ይሄ ዋናው ችግር ምንድን ነው? አንደኛ ከውጭም እናስገባቸው የአፕል ዝርያዎች ለየትኛው አካባቢ፣ ለየትኛው የችሊንግ ሪኳርመንት ለሚፈልግ ቦታ ነው የሚስማሙት የሚለው በደንብ አልሰራ ነው። ጨንቻ ላይ አንድ ቃለ ሕይወት ያመጣው ከአሁን በተደረጅ ጊዜ ምስ ዋናው መነሻ የሆነ ያለው ባህሪ ድብልቅልቅ ነው። ስለዚህ አሁን ያለው ችግር ምንድን ነው ዝርያ አክሮስ ካንትሪ ሀይላንድ ላይ የመውሰድ ትሬንድ ያለው ያ ደግሞ አይሰራም። ለአቶ ክፍሌ የአፕል ችግኝ ዋጋ መወደድ ሌላው የሚያሳስባቸው ጉዳይ ነው። ለገበሬ አነስተኛ ቅናሽ እናድርጋለን የሚሉት አቶ ክፍሌ የዋጋውን ነገር የሚመለከታቸው ሁሉ መላ ሊፈይዱለት ይገባል ባይ ናቸው። ተዘጋጀት አንድ አርሶ አደር ከኛ ሳይት እስከ መቶ ብር ነው ድረስ ነው የምንሸጠው እና አንዳንድ ጊዜ ለገበሬ ነው ትንሽ ዋጋ የምንቀንሰው። ይሄ ገበሬ እስከ መቶ ብር ድረስ አውጥቶ የመግዛት አቅሙ በጣም ይከብደዋል። ሶስት አመት ችግኙ ከኛ ጋር ስለሚቆይ ከፍተኛ ወጪ ነው የምናወጣበት እና በዚህ ዙሪያ ያሉት ነገሮች ናቸው ትንሽ ለስራው ፈታኝ የሚሆኑብን። አድማጮች፣ የዛሬው መሰናዶ ጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።